መጽሐፈ ዜና መዋዕል ካልዕ ምዕራፍ ስድስት። ሰለሞንም እግዚአብሔር በጨለማ ውስጥ እኖራለሁ ብሎአል፤ እኔ ግን ለዘላለም ትኖርበት ዘንድ ማደሪያን ቤትን ሠራውልህ አለ። ንጉሡም ፊቱን ዘወር አድርጎ የእስራኤልን ጉባኤ ሁሉ መረቀ፤ የእስራኤልም ጉባኤ ሁሉ ቆመው ነበር። እርሱም አለ፣ ለአባቴ ለዳዊት በአፉ የተናገረ በእጁም የፈጸመ የእስራኤል አምላክ እግዚአብሔር ይባረክ እርሱ ሕዝቤን ከግብጽ ካወጣሁበት ቀን ጀምሮ ስሜ የሚጠራበት ቤት በዚያ ይሠራልኝ ዘንድ ከእስራኤል ነገድ ሁሉ ማንኛውንም ከተማ አልመረጥሁም ከሕዝቤም በእስራኤል ላይ አለቃ ይሆን ዘንድ ማንንም አልመረጥሁም ነገር ግን ስሜ በዚያ እንዲጠራበት ኢየሩሳሌምን መርጫለሁ በሕዝቤም በእስራኤል ላይ እንዲሆን ዳዊትን መርጫለሁ ብሎአልና አባቴም ዳዊት ለእስራኤል አምላክ ለእግዚአብሔር ቤት ይሠራ ዘንድ በልቡ አስቦ ነበር። እግዚአብሔርም አባቴን ዳዊትን ለስሜ ቤት ትሠራ ዘንድ በልብህ፣ አስብሃልና፣ ይህን በልብህ መልካም አደረግህ፣ ነገር ግን ከወገብህ የሚወጣው ልጅህ እርሱ ለስሜ ቤትን ይሠራል እንጂ ቤቴ የምትሠራልኝ አንተ አይደለህም አለው። እግዚአብሔርም የተናገረውን ቃል ፈጸመ። እግዚአብሔርም ተስፋ እንደ ሰጠ በአባቴ በዳዊት ፈንታ ተነሣሁ፣ በእስራኤልም ዙፋን ላይ ተቀመጥሁ፣ ለእስራኤልም አምላክ ለእግዚአብሔር ስም ቤት ሠራሁ። ከእስራኤልም ልጆች ጋር ያደረገው የእግዚአብሔር ቃል ኪዳን ያለበትን ታቦት በዚያው ውስጥ አኖርሁ። ሰሎሞንም ርዝመቱ አምስት ክንድ ወርዱም አምስት ክንድ ቁመቱም ሦስት ክንድ የሆነ የናስ መደገፊያ ሠርቶ በአደባባዩ መካከል ተክሎት ነበር። በላዩም ቆመ። በእስራኤልም ጉባኤ ሁሉ ፊት በጒልበቱ ተንበርክኮ እጁን ወደ ሰማይ ዘረጋ። የእስራኤልም ጉባኤ ሁሉ እያዩ በእግዚአብሔር መሠዊያ ፊት ቆሞ እጆቹንም ዘርግቶ እንዲህ አለ። አቤቱ የእስራኤል አምላክ ሆይ በሰማይ ወይም በምድር አንተን የሚመስል አምላክ የለም። በፍጹም ልባቸው በፊትህ ለሚሄዱ ባሪያዎችህ ቃል ኪዳንና ምሕረትን የምትጠብቅ ለባሪያህ ለአባቴ ለዳዊት የሰጠውን ተስፋ የጠበቅህ በአፍህ ተናገርህ ዛሬም እንደሆነው በእጅህ ፈጸምኸው። አሁንም አቤቱ የእስራኤል አምላክ ሆይ አንተ በፊቴ እንደ ሄድህ ልጆችህ በሕጌ ይሄዱ ዘንድ መንገዶቻቸውን ቢጠብቁ በእስራኤል ዙፋን የሚቀመጥ ሰው በፊቴ አታጣም ብለህ ተስፋ የሰጠኸውን ለባሪያህ ለአባቴ ለዳዊት ጠብቅ። አሁንም አቤቱ የእስራኤል አምላክ ሆይ ለባሪያህ ለዳዊት የተናገርኸው ቃል ይጽና። በውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? እነሆ ሰማይ ከሰማያትም በላይ ያለ ሰማይ ይይዝህ ዘንድ አይችልም፤ ይልቁንስ እኔ የሠራሁልህ ቤት እንዴት ያንስ ይሆን? ነገር ግን አቤቱ አምላኬ ሆይ ወደ ባሪያህ ጸሎትና ልመና ተመልከት፤ ባሪያህም በፊትህ የሚጸልየውን ጸሎትና ጥሪውን ስማ። ባሪያህ ወደዚህ ስፍራ የሚጸልየውን ጸሎት ትሰማ ዘንድ በዚያ ስሜ ይሆናል ወዳልኸው ስፍራ ወደዚህ ቤት ዐይኖችህ ቀንና ሌሊት የተገለጡ ይሁኑ። ባሪያህና ሕዝብህ እስራኤል ወደዚህ ስፍራ የሚጸልዩትን ልመና ስማ፣ በማደሪያህ በሰማይ ስማ፣ ሰምተህም ይቅር በል። ሰው ባልንጀራውም ቢበድል በላዩም መሐላ ቢጫን እርሱም መጥቶ በዚህ ቤት በመሠዊያህ ፊት ቢምል፣ በሰማይ ስማ አድርግም፤ በባሪያዎችህም ላይ ዳኛ ሁን፣ በበደለኛውም ላይ ፍረድ፣ መንገዱንም በራሱ ላይ መልስበት። ንጹሑንም አጽድቀው እንደ ጽድቁም ክፈለው። ሕዝብህም እስራኤል አንተን ስለ በደሉ በጠላት ፊት ድል ተመትተው ወደ አንተ ቢመለሱ ስምህንም ቢያከብሩ በዚህም ቤት በፊትህ ቢጸልዩና ቢለምኑህ አንተ በሰማይ ስማ፣ የሕዝብህንም የእስራኤልን ኀጢአት ይቅር በል ለእነርሱም ለአባቶቻቸውም ወደ ሰጠሃት ምድር መልሳቸው። አንተን ስለ በደሉ ሰማያት በተዘጉ ጊዜ ዝናብን ባልዘነበ ጊዜ ወደዚህ ስፍራ ቢጸልዩ ስምህንም ቢያከብሩ ባስጨነቅሃቸውም ጊዜ ከኀጢአታቸው ቢመለሱ አንተም በሰማይ ስማ የባሪያዎችህንና የሕዝብህን የእስራኤልን ኀጢአት ይቅር በል፣ የሚሄዱበትንም መልካም መንገድ አሳያቸው፣ ለሕዝብህም ርስት አድርገህ ለሰጠሃት ምድር ዝናብን ስጥ። በምድር ላይ ራብ ወይም ቸነፈር ወይም ዋግ ወይም አረማሞ ወይም አንበጣ ወይም ኩብኩባ ቢሆን ጠላቶቻቸውም የአገሩን ከተሞች ከበው ቢያስጨንቋቸው፣ ማናቸውም መቅሰፍትና ደዌ ቢሆን ማንም ሰው ወይም ሕዝብህ እስራኤል ሁሉ ማናቸውም ሰው ሕመሙንና ሐዘኑን አውቆ ጸሎትና ልመና ቢያደርግ እጆቹንም ወደዚህ ቤት ቢዘረጋ ለአባቶቻችን በሰጠኸው ምድር ላይ በሚኖሩበት ዘመን ሁሉ ይፈሩህ ዘንድ በመንገዶችህም ይሄዱ ዘንድ በማደሪያህ በሰማይ ስማ ይቅርም በል አንተ ብቻ የሰውን ልጆች ልብ ታውቃለህና ልብን ለምታውቀው ሰው ሁሉ እንደ መንገዱ ሁሉ መጠን ክፈለው ከሕዝብህም ከእስራኤል ያልሆነ እንግዳ ስለ ታላቁ ስምህ ስለ ብርቱም እጅህ ስለ ተዘረጋውም ክንድህ ከሩቅ አገር በመጣ ጊዜ መቶም ወደዚህ ቤት በጸለየ ጊዜ አንተ በማደሪያህ በሰማይ ስማ፣ የምድርም አሕዛብ ሁሉ ስምህን ያውቁ ዘንድ እንደ ሕዝብህም እንደ እስራኤል ይፈሩህ ዘንድ በዚህም በሠራሁት ቤት ስምህ እንደ ተጠራ ያውቁ ዘንድ እንግዳው የሚለምንህን ሁሉ አድርግ። ሕዝብህም ጠላቶቻቸውን ለመውጋት አንተ በምትልካቸው መንገድ ቢወጡ እኔም ለስምህ ወደ ሠራሁት ቤት ለአንተ ቢጸልዩ ጸሎታቸውና ልመናቸውን በሰማይ ስማ፣ ፍርድንም አድርግላቸው። የማይበድል ሰው የለምና፣ አንተን ቢበድሉ ተቈጥተህም ለጠላት አሳልፈህ ብትሰጣቸው ሩቅም ወይም ቅርብ ወደ ሆነ አገር ቢማርኳቸው። በተማረኩበትም አገር ሆነው በልባቸው ንስሐ ቢገቡ በምርኳቸውም አገር ሳሉ ተመልሰው ኃጢአት ሠርተናል፣ በድለንማል፣ ክፉም አድርገናል ብለው ቢለምኑህ በተማረኩበትም በምርኮአቸው አገር ሳሉ በፍጹም ልባቸውና በፍጹም ነፍሳቸው ወደ አንተ ቢመለሱ ለአባቶቻቸውም ወደ ሰጠሃት ወደ ምድራቸው ወደ መረጥሃትም ከተማ ለስምህም ወደ ሠራሁት ቤት ቢጸልዩ ጸሎታቸውንና ልመናቸውን በማደሪያህ በሰማይ ስማ ፍርድንም አድርግላቸው፣ አንተንም የበደሉህን ሕዝብ ይቅር በል። አሁንም አምላኬ ሆይ በዚህ ስፍራ ወደሚሆነው ጸሎት ዐይኖችህ የተገለጡ ጆሮችህም የሚያደምጡ እንዲሆኑ እለምንሃለሁ። አሁንም አቤቱ አምላኬ ሆይ ከኃይልህ ታቦት ጋር ወደ ዕረፍትህ ተነሣ። አቤቱ አምላክ ሆይ ካህናትህ ደኅንነትን ይልበሱ፣ ቅዱሳንህም በደስታ ደስ ይበላቸው። አቤቱ አምላክ ሆይ የቀባኸውን ሰው ፊት አትመልስ። ለባሪያህም ለዳዊት ያደረክለትን ምሕረት አስብ።